ሶማሊያ ዋና ከተማ ባህር ዳር በሚገኝ አንድ የታወቀ ምግብ ቤት ትናንት ሐሙስ ለደረሰው ጥቃት ጽንፈኛ እስላማዊ ቡድን አልሸባብ ኃላፊነት ወስዷል። ቢያንስ ሀያ ሰዎች ገድለናል ነው ያለው ቡድኑ። ታጣቂዎቹ ሊዶ ቢች ቪው የተባለው ሆቴል በሚገኘው ምግብ ቤት ምሽቱን በከፈቱት ጥቃት ቦምብ ካፈነዱ በኋላ በተመጋቢዎች ላይ ተኩስ እንደከፈቱን የተነገረው ሼክ ሶሞ የተባሉ እማኝ እንዲህ ሲሉ ሁኔታውን ገልጸዋል። mمrk abadu soo bilaabtay inaan soo baxno mrk irdna qarxa ka dhacayoan kula kulanay አጥቂዎቹ ከወደ ባህሩ መጥተው ነው ተኩሱን የከፈቱት። ወደ ግቢው በርጋ ሄጄ ተደበቅኩ ያሉት ማኙ፣ ከዚያ ከባድ ፍንዳታ ተሰማ። ብዙ ሰዎች ወድቀው ድረሱልን እያሉ ሲጮሁ ይሰማ ነበር። አጥቂዎቹ ሆቴሉን እንዳለ ሳይይዙ እግሬ አውጪኝ ብዬ አመለጥኩ አሉ ማኙ። አንድ የሶማሊያ የደህንነት ባለስልጣን ለቪኦኤ ሶማልኛ አገልግሎት በሰጡት ቃል የጸጥታ ኃይሎች ታጣቂዎቹን ሁሉ ከሆቴሉ መንጥረናል፣ ዋናውን መሪያቸውን ይዘናል። ዋል ብለዋል የጸጥታ ባለስልጣናቱ በጥቃቱ ስንት ሰው እንደተገደለ ግን ለመናገር ፈቃደኛ አልሆኑም።